የወጣቶች ዓለም ሰኞ እለት አንድ ኒዮን የተሰኘ የጀርመን መጽሔት ይፋ ያደረገው መጠይቅ እንደሚያመላክተው ጀርመን ውስጥ የወጣቶችና ጎልማሶች ስሜት ተነክቷል። ይህም በአጠቃላይ በዓለማችን ላይ ያለው ፖለቲካዊ ቀውስና የሽብር ጥቃት ስለሚያሳስባቸው ነው። ጄኔሬሽን 2017 የተባለው መጠየቅ ከ18 እስከ 35 እድሜ ክልል የሚገኙ ሰዎችን አሳትፏል። ከእነዚህም 69 በመቶ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የሚያራምዱት ፖለቲካ ስጋት ጥሎባቸዋል። 45 በመቶ ደግሞ የሽብር ጥቃት ኢላማ እንዳይሆኑ ይሰጋሉ። 55 በመቶ ጭራሽ በጀርመን ዳግም ጦርነት እንዳይነሳ ይፈራሉ። እኛም ዕድሜያቸው በመጠይቁ ዕድሜ ክልል ውስጥ የሚገኙ የሚገኙና በጀርመን በብሪታንያና በኢትዮጵያ የሚገኙ ሶስት ኢትዮጵያውያንን የመጠይቁን ይዘት ይጋሩ እንደው ጠይቀናል። የጀርመን ሙኒክ ከተማ ባለፈው ዓመት ብቻ ሁለት ጥቃቶችን አስተናግዳለች። አንዱ የ18 ዓመት ጀርመን ኢራናዊ ወጣት በዘፈቀደ እየተኮሰ ዘጠኝ ሰዎችን የገደለበት ጥቃት ሲሆን ሌላው ደግሞ የጀርመን ዜግነት ያለው የ27 ዓመት ወጣት ባቡር ውስጥ በስለት አንድ ሰው ገድሎ ሶስት ያቆሰለበት ነው። ባለፈው ማክሰኞ ደግሞ አንድ ጎልማሳ ከፖሊስ ነጥቆ በተኮሰው ጥይት አንዲት ፖሊስን ክፉኛ አቁስሏል። በዚሁ ከተማ ሃይማኖት መለሰ ትኖራለች። አሁን ያለው ሁኔታ በጣም አሳሳቢ ሁኔታ ነው። እኔንም ብቻ ሳይሆን በአጠቃላይ የምንሽን ነዋሪዎችን በጣም አሳሳቢ ሁኔታ ላይ አድርሶናል እና እንዴት እንደሚቀጥልም ለሁሉም ሰው አሳሳቢ እየሆነ ነው። እንግዲህ የጀርመን መንግስት ደግሞ የሚያደርገውን ነገር እንጠብቃለን። እነዚህ ምንም እንኳን በተናጠል የተፈጸሙ ጥቃቶች ቢሆኑም ጀርመን የአሸባሪ ቡድኖች ኢላማ መሆኗን ባለፈው የገና ሰሞን በርሊን ላይ በአንድ የገና ገበያ ውስጥ የተጣለው ጥቃት ምሳሌ ይሆናል። ሃይማኖት ለረዥም ዓመታት በምትኖርበት ጀርመን እንዲህ አይነት ስጋት ሲገጥማት ከቅርብ ጊዜ ወዲህ ጀምሮ ነው። ካለፉት ሁለት አመታት ወይም አንድ አመት በፊት እንደዚህ አይነት ስጋትም አልነበረንም። ማንም ሰው በፈለገ ሰዓት ወጥቶ በፈለገ ሰዓት የሚገባበት ሰላማዊ የሆነ ከተማ ናት። እንግዲህ ምንሽን በፈለገ ሰዓት ሌሊትም በእግርሽ ብትጓዥ የሚያሳስብሽ ነገር የለም። አሁን ግን ባለንበት ሁኔታ ቀን ላይ እንኳን ወጥቶ ለመመለስ በስጋት ነው ያለው። ማለት ሳነጣጥረው በእውነት ትልቅ ለውጥ እንዳለው ነው የሚታየኝ። የብዙ ስደተኞች ወደዚህ ሀገር መምጣት እሱ ምክንያት ሊሆን ይችላል። እውነቱን ለመናገር ከዛ ጋር የተገናኘ ነው ብዬ ነው የማስበው። ምንም እኔ ምልሽ ያው ትውልዴም እድገቴም በኢትዮጵያ ቢሆንም ያው ራሴም የውጭ ዜጋ በሆንም ማለት እዚያ ሀገር ከመጣሁ በኋላ ያየኋቸውን ነገሮች ሳነጻጽራቸው በፊት እንደዚህ አይነት ችግር ሰምተንም አይተንም አናውቅም። በሴኩሪቲ ደረጃም በጣም በቃ ምንሽን የታወቀች ከተማ እንደሆነች ነው የምናውቀው። ግን አሁን ስደተኞች ከገቡ ወዲህ ነው ይሄ ነገር እየተፈጠረ ያለው። በሚዲያ ላይ ባይወጣም ብዙ የምንሰማቸው ነገሮች አሉን። ለምሳሌ አሁን የልጅ እናት ነኝ። የተለያዩ ነገሮች በልጆች ላይ ይደርሳል አደጋ፣ ብቻም ሳይሆን እስከ ሞት አደጋ ድረስ የሚደርስ ነገር አለ ማለት ብሎ በቀላሉ የተጎዳ ልጅ ሐኪም ቤት ሄደ ምናምን ብቻም ሳይሆን የሞተዋል የሚባል ነገር እንሰማለን እና በጣም አሳሳቢ ሁኔታ ላይ ነው ያለነው። የጀርመኑ የጥናት ተቋም ይፋ ያደረገው መጠይቅ እንደሚያመላክተው ባለፉት ሁለት ዓመታት በመቶ ሺህ የሚቆጠሩ ስደተኞች የተጠለሉባት ጀርመን የምታራምደው የስደተኞች ፖለቲካ እዚህ የሚኖሩ ወጣቶች አመለካከትን ከፋፍሏል። 54 በመቶ ጥገኝነት ጥያቄዎች ላይ ያለው የጥላቻ አመለካከት ሲያሳስባቸው፣ ግማሽ ያህሉ ደግሞ ጨርሶ ጀርመን የመሰደጃ ሀገር መሆኗ ያሳስባቸዋል። በሽብር ጥቃት ስጋት አንዳንዶች እንደ እግር ኳስ ስቴዲዮም ሰልፍና የሙዚቃ ድግስ የመሳሰሉ ሰው በብዛት የሚሰበሰብባቸው ቦታዎች ላይ መገኘትን ጨርሶ ሲተዉ፣ ሌሎች ደግሞ ደግመው ደጋግመው አስበውበት የሚሄዱበት ቦታዎች ሆኗል። የት ቦታ ምን እንደሚፈጠር መቼም ቀድሞ የሚያቅሰው የለም። ኤስባን አካባቢን የደረሰው ያው የከተማ ባቡር ጣቢያ ላይ አንድ ሰው ወይም ወደ ስራ ሲሄድ ወይም ሌላ ቀጠሮ ሊኖረው ይችላል ሲንቀሳቀስ በሰላም ወጥቼ ይገባለሁ ብሎ ያስባል እንጂ የአደጋ ይደርስብኛል አይልም። እና በአሁኑ ሰዓት ወጥቶ መቅረት የሚሉት ነገር እንዳለ አድርጌ ነው የምገምተው ማለት። ትፈሪያለሽ? ኦፍኮርስ ሰው ነኝ እና እፈራለሁ። አሁን ከቤት ስወጣ ምን ሊደርስብኝ ይችላል? ውሃ ላይን ጎኔን ወደፊት ምናምን ብታይም፣ እግዚአብሔር ይጠብቅ እንጂ ምን ቦታ እኔ እንደሚደርስብሽ አታውቂም። የሽብር ጥቃት ሰለባ ከሆኑት ሰዎች ባሻገር ሁኔታው በሌላው ላይም ስነ ልቦናዊ ጫና ፈጥሯል። ቅዳሜ ዕለት አንድ ወደ ለንደን በበረራ ላይ የነበረ አውሮፕላን አቅራቢያችን የሚገኘው የኮሎኝ ቦን የአውሮፕላን ማረፊያ ለማረፍ ተገዷል። ይህም ሶስት አውሮፕላን ውስጥ የነበሩ ሰዎች ስለ ሽብር ስቃት ሲያወሩ ነበር በሚል ስጋት ነው። አይሮፕላኑ ውስጥ የነበሩት 151 ሰዎች በአደጋ ጊዜ መውጫ አይሮፕላኑን ለመልቀቅ ተገደዋል። አይሮፕላን ማረፊያውም ለሶስት ሰዓት ያህል ስራ አቋርጧል። መጨረሻው ግን ለጥንቃቄ ከተወሰደ እርምጃ ውጪ ምንም ነገር አልተገኘም። ከጀርመን ራሱን እስላማዊ መንግስት እያለ በሚጠራው ቡድን ጥቃት ወደ ተሰነዘረባት ብሪታንያ ስናመራ ደግሞ ሲስኮ በሉኛ ለንጎል ማሳ የመጠይቁ ውጤት በብሪታንያም ነባራዊውን ሁኔታ የሚያንጸባርቅ እንደሆነ ይረዳል። አሁን ብሪታንያ አይደለም አፍሪካ አይደለም ሌሎች አለሙስ ላይም ያው መቼም አሁን መገናኛ ዘዴዎች በመጠቀም የምናገኛቸው መረጃዎች አሉ፣ የምናገኛቸው ትምህርቶች አሉ በመጥፎም ይሆን በጎ ጎኑ የምንቀበላቸው አሉ። ከነዛ አንጻር ሳየው ወደፊት ሊያስፈራኝ የሚችለው ወይም ደግሞ ያስፈራኛል ብዬ የምለው ነገር ምንድን ነው? አንድ አመለካከት በአንድ ጊዜ ነጥቆ ይወጣና ወደ አንድ ጥግ ይሄዳል። ለምሳሌ አሁን የአሸባሪነት የምንለው ሌሎች ተደራጅተው የራሳቸውን መብት ለማስጠበቅ የሚታገሉ ወይም ደግሞ የሚፋለሙ ኃይሎች የሌሎችን ሰብአዊ መብት የመግፋት እና ልዩነት ይታያሉ። እነዚህ ነገሮች ሁልጊዜ ማንኛውም አካል የራሱን ጥቅም ለማስጠበቅ ሲል ሌሎችን የሚገፋ ከሆነ በዛኛውም በኩል ያለው ደግሞ እንደዚሁ ትንኩኝ ባይነት ወይም ደግሞ አልነካምን ይይዝና ሁለት የተለያዩ ወገኖች የሚፈጥሩት የእርስ በርስ ፍጭት ይሆናል። ከኢትዮጵያ ወደ ብሪታንያ ሄዶ ሲኖር ገና ሁለት ዓመት የሆነው ሴስኮ በወጣቱም ሆነ በማህበረሰቡ ላይ ላደረው ስጋት ጥቃት ፈጻሚዎቹንና ራሷ ብሪታንያን ተጠያቂ ያደርጋል። ወጥቶ ለመናገርና ይሄ ነገር ለምን ሆነ ብሎ ድፍረቱን ባናገኝም በተለይ ያለን አፍሪካውያን እዚህ ብሪታንያ ላይ በምንንቀሳቀስበት ጊዜ የተለያዩ ነገሮች ይፈጠራሉ። እነዚህ ነገሮች እንዲፈጠሩ ያደረገው ራሱ ሲስተሙ ነው። ለምንድን ነው ይህ ሲስተም ገድቦ ይዞታል? ወይም ደግሞ አንዱን ኃይል ጥቅሙን ለማስጠበቅ ብቻ ሲል ሌላው እንዳይንቀሳቀስ ወይም ደግሞ ሌላው እንዳይሄድ አድርጎታል። እነዚህ ነገሮች ናቸው ወደ አንድ ጥግ እየሄዱ ሰዎችን ወደ ክፉ አይነት አመለካከት እየቀየረ ያለው እርስ በርስ የመጋጨቱ እና ይህንን ችግር የማድረስ ሁኔታን እየቀየረ ያለው ታስሮ የተያዘው የመንቀሳቀስ ወይም ደግሞ አብሶሊት ፍሪደም የምንለው ነገር ያለመኖሩ ነው። እና አሁን እኔም በምንቀሳቀስበት ሰዓት፣ በሚሄድበት ሰዓት ፍራቻ አለ፣ ጥርጣሬ አለ። እንደውም አንዳንድ ጊዜ በቃ ምንም አይነት ጉዳይ ከሌለን አለመንቀሳቀሱና በቤት መቆየቱን ነው የምንመርጡ። ሲስኮ በጀርመኑ ተቋም በመጠይቅ ላይ የጦርነትና የሽብርተኝነት ስጋት የሚለውን ቢጋራም የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕን የፖለቲካ ፖሊሲን እንደ ስጋት ከሚያዩት ተርታ አይሰለፍም። የዶናልድ ትራምፕ የፖለቲካ የግል አመለካከት እንደ ግል አመለካከት ነው የሚወስደው። ትልቅ ስጋት ይሆናል ብዬ አላምንም። ለምን የግል አመለካከት የግል የፖለቲካዊ አካሄድ ብቻ ከሆነ እንደ ሀገር እና እንደ አንድ ፓርቲ ወይም ደግሞ እንደ አንድ የተደራጀ ሀይል ሆኖ ያንን የዶናልድ ትራምፕን የግል ሀሳብ ተቀብሎ ያንን እናራምዳለን ካለ ይሄ ስጋት ይሆናል። ለአለም ኢትዮጵያ የሚኖረው ዳዊት ደግሞ እምብዛም የመጠይቁን ይዘት አይጋራም። ለዚህም ምክንያት አለው። በአለማችን አሁን በቀን በቀን ከምናያቸው ነባራዊ ሁኔታዎች ስናይ እዛ ጋልፎ በሚፈጠሩ ስንዳታዎች በሚፈጠሩ ሽብሮች ምናምን ወደፊት ጥሩ የሆነ ነገር እንደሌለ በጣም እንደሚያሰጋ ምናምን የሚያሳዩ ነገሮች አሉ። አሸባሪዎችም ራሳቸው እነሱ ጋር የሆነ ነገር ቢያደርጉ የሆነ ነገር ዓለም አቀፍ ከበሬች ወይም ሽፋን እንደሚያገኙ ስለሚያውቁት እነሱ ጋር ነው እንትን የሚሉት። እኛ ጋር ብዙ ጊዜ ሽብር ስጋት አይደለም። ኖርማል ኢትዮጵያ አሁን እንደምናስበው አይደለም። ድሮ የነበረውና አሁን ያለው የህዝብ ቁጥርም ጨምሯል። የተማረው ኃይል በጣም ጨምሯል። የስራ እድል በጣም አነስተኛ ነው። ተመርቀሽ በመፈለጊ የስራ እድል የማግኘት በጣም ጠባብ ነው እና ይሄ ደግሞ በሀገርሽ እዚህ ጋር ደስተኛ እንዳትሆኝ ያደርግሻል። በአንድ የጀርመን ሀገር የተደረገው አሜሪካን ሀገር የተደረገው አፍሪካ ወይም ኢትዮጵያ በአንድ የሚደርስ በመሆኑ ይሄ የምንድን ነው የሚባለው ህይወትን ጥሩ የሆነ ኖሮ የመኖር ፍላጎት በጣም ሀይ ደረጃ ስለሚደርስ እዚህ ሀገር ውስጥ ባገኙት አጋጣሚ ሰርተው እንኳን እንለወጣለን የሚል አመለካከት ስለሌላቸው መሄድ እንዳለባቸው ይወስንና በባህር እንደምትሰሚው በተለያዩ ነገሮች ይሄዱ ህይወታቸው ራሱ ለብዙ አደጋ እየተጋለጡ አውሮፓ ለመግባት ብዙ መስዋዕት ሲከፍል እናያለን። እንደ ድል የገጠማቸው ይገባሉ፣ ያለ እንግዲህ ቀን የጣላቸው ደግሞ ባህር ላይ ለብዙ ነገሮች ይዳረጋሉ። ይሁንና ወጣቱ በመጠይቁ ተካፍሎ ቢሆን ኖሮ በቅዳሜ የስጋት ደረጃ የሚያስቀምጠው የስራ አጥነትንና ከዛ ጋር ተያይዞ የሚመጣውን ስደት ነው። ጀርመንም ይሁን ኢትዮጵያ ሁሉም ወጣቶች እንደየ አካባቢው በየፊናቸው ስጋት ተሸክመው ይገኛሉ። ልደት አበበነኝ ጤና ይስጥልኝ።